የራዲዮ መጽሔት አሁን ተጀምሯል። ቀዳሚ መሰናዶም ምርጥ የሳምንቱ ግጥም ነው። መቼ ይሆን ተደምጠን በሀገር አምባ ባጉልልህ ሳንጋባ የጸብ ቅጥር ሳንገነባ

ከፍቅሩ ጠል ተጸብለን እርስ በርስ ተቀባብለን የምንኖር ቀልብ ታድለን መቼ ይሆን በቤተክርስቲያን በአጸዱ በጁምአው በመስጊዱ በትንሣኤው በአረፋ በስግደቱ ስንደፋ አቤት ስንል ምረት ሽተን እስከ መቼ እንዲታሽተን በዘር ምልኮ ተበላሽተን ከፍቅር ይልቅ መጠራጠረ ከሰው በላይ አጥንት መቁጠረ።

ለጸብ ጐፈሬን ማበጠር መቼ ይሆን ይሄ ቀርቶ ከጸቦትን ከቀረርቶ ልባችን ለፍቅር ተረቶ ስለ አገር የሚገደን የምንኖር ተዋህደን ጸብ ጥላቻን አስወግደን መቼ ይሆን ተነጋግሮ መግባባትን ለሕዝብ ማለት የአገር ሀብትን አለን ማለት እየሞትን የምንሞተው ለሕዝብ ብለን የምንኖር ተቀባብለን መቼ ይሆን በሥልጣን ሱስ እያበዱ

ሹምባሽ ፊት እየራዱ ለአገር ምንም ሳይፈይዱ በሕዝብ ሕይወት መቀለዱ የሚበቃ ማስመሰሉ በሕዝብ ስም እየማሉ መቼ ይሆን የበደለ እጥፍ ክሶ መለያየት ቅጡ ፈርሶ ተተክቶ ሳቅ በለቅሶ ፍቅር ወልዶን እንደ መና ረሃብ ርዛት ጒስቁልና ተወግዶ እንደ ገና ተደጋግፈን የምንጸና መቼ ይሆን።

ለዛሬ የመረጥናት ግጥም ርዕሷ መቼ ይሆን የላከልን ደግሞ ያሬ በላይነህ ከቤልጅም ብራስልስ ነው። እናመሰግናለን።

if i'm me

አንቺ አይደለ ክብሬ መወደድም ደግሞ ትንሽ ጎንተልተልተልም የተደረገበት ዜማ ነው ቴዲ ብዙ ማነጋገሩ እንደ ሀላፊ ነገር ሰምተህ አለማለፉ ማነጋገሩ የብዙዎች እንቅልፍ መያዝ ነው የጥበብ ስራ ከባድም ጥሩም የሚያደርገው ኢትዮጵያ ብሎ ስም ሲጠራ ማን ዝም ይላል ሰምቶ ይላል ከዛ በላይ መሄድ የሚቻል አይመስለኛል ትክክል ነው ትክክል ነው እኛ ደግሞ ዛሬ እናቀርበው

ከዛሬ ሳምንቱ የሲድ በዓል ጋር የተገናኘ የተገናኘ ነው። የቴዲም ወጋችን ከወዲሁ ከዛ ጋር መጣመሩን ጠቆም አድርገናል። ወጋችን ግን የሚደራው በሩቅ በስልክ ስናገኘው ሳይሆን እንደ ወትሮ በአካል እዚህ መጥቶ እየተያየን ምናረገ እያወራ ነው ነው የሚሆነው።